እንደምን አምሽታችሁልኛል የተከበራችሁ አድማጮቼ ኬንያውያን በትላንቱ የፈረንሳይ 10 ኪሎ ሜትር ሩጫ ውድድር በሁለቱም ጾታዎች ድል ተቀዳጅተዋል ኢትዮጵያ በወንዶቹ የሁለተኝነቱን ስፍራ አግኝታለች ክልሎች በእጩዎቹ ውክልና ላይ ከፍተኛ መሻሻል አሳይተዋል ይላሉ አዲሱ የኢትዮጵያ ቅርጫት ኳስ ፌዴሬሽን ፕሬዚደንት ዶክተር አሸብር ወልደ ጊዮርጊስ በእግር ኳስ የኢትዮጵያን ፕሪምየር ሊግ የሳምንቱ ማብቂያ ግጥሚያዎችና ውጤቶቻቸውን እናያለን። አብራችሁን ቆዩ። በትላንቱ 45ኛው ኮሪዳ ፔዴስትር ኢንተርናሲዮናል ደ ውዬ 10 ኪሎ ሜትር ውድድር አሸናፊዎቹ የኬንያ አትሌቶች ናቸው። የወንዶቹን ኮርኒልየስ ካንጎጎ በ2819 የሴቶቹን ቪዮላ ኪቢዮት በ31 ከ14 ገብተዋል። ጀማሊ መር መኮንን ከኢትዮጵያ ከአንደኛው እኩል በ28 ከ19 ገብቶ አሸናፊው የተለየው በክፍልፋይ ሴኮንድ መቅደሙ ታይቶ ነው። የ23 ዓመቱ ኮርኒልየስ በ45 ዓመቱ የዚህ ውድድር ታሪክ ለሦስተኛ ጊዜ ሲያሸንፍ የመጀመሪያው አትሌት ሆኗል። 300 ሜትር ሲቀራቸው የተፈተለኩትን አምስት ሯጮች ከአንደኛው ሰዓት የለያቸው አንድ ሴኮንድ ብቻ መሆኑ ፉክክሩን ተደናቂ አድርጎታል። በሴቶቹ በ10 ኪሎ ሜትር ስትወዳደር የመጀመሪያዋ የሆነው ኬንያዊቷ ቪዮላ ኪቢዮት በ2015 በ5000 የዓለም ሻምፒዮና በአራተኝነት መጨረሷ ሲታወስ፣ ትላንት በ31 ደቂቃ ከ14 ሴኮንድ በአንደኝነት አጠናቃለች። በዚህም በርቀቱ በዓለም የዘጠነኛነት ስፍራ እንድትይዝ አድርጓታል። ካትሪና ውቶን ከብሪታንያ ሁለተኛ ሆናለች። ሌላዪቱ ኬንያዊት ካሮላይን ጄፕኮስጊ ሦስተኛ በሌላ የአትሌቲክስ ስፖርት ዜና ኢትዮጵያውያኑ አጸደ ባይሳና ለሚ ብርሃኑ ኃይሌ በመጪው ሚያዝያ እዚህ ዩናይትድ ስቴትስ ቦስተን ላይ በሚካሄደው የማራቶን ሩጫ ውድድር ሻምፒዮንነታቸውን እንደሚከላከሉ ተረጋግጧል። ሁለቱም ግን የቀድሞ ሻምፒዮናዎችን ሊጋፈጡ ነው። በሴቶቹ አጸደባይሳ ባይሳ የ2015ቷን አሸናፊ ኬንያዊቷን ካሮላይን ሮቲችንና የ2014ቷን ቀዳሚ ኢትዮጵያዊቷን ብዙነሽ ዳባን ትጋፈጣለች። በወንዶቹ ደግሞ ለሚ ብርሃኑ የ2014ቱን አሜሪካዊ ሜብ ክፍለ ጊዜንና የ2012ቱን ባለድል ኬንያዊውን ዌዝሊ ኮሪርን ይጋፈጣል። ውድድሩ በከፍተኛ ጉጉት ሊጠበቅ የቻለው በቦስተን ማራቶን ታሪክ ከፍተኛ ድል ያስመዘገቡ ስድስት አትሌቶች በአንድ ላይ የሚገኙበት በመሆኑ እንደሆነ ይዘገባል። ይህም በዚሁ ላብቃ። ወደ ኢትዮጵያ ይሆናል። ቀጥዬ የምወስዳቸው ክልሎች በእጩዎች ውክልና ላይ ከፍተኛ ማሻሻል ማሳየታቸው እየተገለጸ ነው። የቀድሞ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት ዶክተር አሸብር ወልደ ጊዮርጊስ ዳግም ወደ ፌዴሬሽን አመራር በመምጣት የኢትዮጵያ ቅርጫት ኳስ ፌዴሬሽን ፕሬዚደንት ሆነው ተመርጠዋል። እስክንድር ፍሬው አጠር ያለ ዘገባ አድርሶናል። የቀድሞ የኢትዮጵያ ፓርላማ አባልና የፓን አፍሪካ ፓርላማ የክብር ምክትል ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ዳግም ወደ ስፖርት ፌዴሬሽን ብቅ ያሉት ሰሞኑን ነው። የኢትዮጵያ ቅርጫት ኳስ ፌዴሬሽን ፕሬዚዳንት ሆነው በመመረጥ ከዚህ ቀደም የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ሆነው ያገለገሉት ዶክተር አሸብር በብሔራዊ ፌዴሬሽኖችና በክልሎች ታየ ያሉትን መሻሻል አድንቀዋል። እርሳቸው የተሳተፉበትን ጨምሮ በቅርቡ የተካሄዱ የፌዴሬሽን አመራር ምርጫዎችን የጠቀሱት ዶክተር አሸብር ማገልገል የሚፈልጉ ሁሉ እጩ ሆነው የሚቀርቡበት መንገድ እየተከፈተ መሆኑን አስረድተዋል። ለዚህ ምክንያት ያሉትንም አብራርተዋል። አሁን ብዙ ሰዎች ወደ ስፖርቱ እንዲመጡ መንገዱን የከፈተው በአብዛኛው የብሔራዊ ፌዴሬሽኖችና የክልሎች መናበብ ይመስለኛል። ክልሎች እጩ ለማቅረብ ብቸኛ መስፈርታቸው የኢትዮጵያ ብሔራዊ ፌዴሬሽኖች የእጩ ማቅረቢያ መስፈርት እሱም ብቻ መነሻም መወሰኛም አድርገው ስለሚሄዱ ይመስለኛል። ማንኛውም ኢትዮጵያዊ መወዳደር የምፈልግ ሀገሩም ማገልገል የምፈልግ ያለምንም ተጽዕኖ፣ ያለምንም ችግር መወዳደር አለበት። ክልሎችም እንደገባኝ ከሆነ የመከልከል መብት የለንም። መስፈርቱ ይፈቅድላቸዋል። ኢትዮጵያ ናቸው የሚለውን ሙሉ ግንዛቤ ወስደው እየሰሩ ይመስለኛል። ለዚህም ነው ብዙ ሰዎች እየመጡ ያለው። የመጨረሻ ጥያቄ አደርገዋለሁ። ዶክተር አሸብር እንግዲህ ብዙዎች ወደ ፌዴሬሽን አመራርነት ሲመጡ ወደ ኦሎምፒክ አመራርነትም ለመምጣት መንገዱ ይከፈትላቸዋል ይባላል። የእርሶ መመረጥ ወይም እርሶ ለመመረጥ መፈለገውት በዚህ መንገድ ከዚህ ጋር የተያያዘ ነው? ኖ ከኦሎምፒክ ጋር የተያያዘ አይደለም እኔ ከቅርጫት ኳሱ በዘለለ የኦሎምፒኩን አስቤ አላውቅም። ስለዚህ ያው ዋናው የዚህ ሞንክ ላይ አገሪም አገልገል ነው አስተዋጽኦ ማድረግ ስለሆነ ከዚያ የዘለለ አሁን ምንም ፕላን የለኝም። በኢትዮጵያ የስፖርት ፌዴሬሽኖች አሰራር ፕሬዝዳንት መሆን የሚፈልግ ማንኛውም ሰው ከዘጠኙ ክልሎችና ከሁለቱ ማለትም ከአዲስ አበባና ከድሬዳዋ አስተዳደሮች መወከል አለበት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው ላመስግንና እዚያው ኢትዮጵያ ቆይተን ለእግር ኳሱ ስፖርት ዜና ወደ ገዛኝ ጽዮን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። የኢትዮጵያ ፕሪምየር ሊግ ስድስተኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች ሁሉም በትናንትና ሁለት ተከናውነዋል። በአዲስ አበባ ስቴዲየም በደቢት ቶ ኤሌክትሪክን ሁለት ለባዶ ባሸነፈበት ጨዋታ አስራት መገርሳና ጌታነህ ከበደ ጎሎቹን አስቆጥረዋል። መከላከያ ጅማ አባ ቡናን በጠባብ ውጤት አንድ ለባዶ ሲረታ ለመከላከያ ቴዎድሮስ በቀለ ብቸኛዋን ጎል አስቆጥረዋል። መከላከያና ጅማ አባ ቡና በተቃወቱበት ምሽት ከአራት የስታዲየም ፓውዛ መብራት አንዱ በመጥፋቱ ጨዋታው ለሀያ ደቂቃ ያህል ተቋርጦ ነበር። አርባ አመት ሙሉ አገልግሎት የሰጠውን የስቴዲየም መብራት የኢትዮጵያ እግር ኳስ ፌዴሬሽን በቅርቡ መፍትሄ ሊያበጅለት እንደሚገባ ይታመናል። በክልል ከተሞች ሲዳማ ቡናና ቅዱስ ጊዮርጊስ ያለ ግብ ባዶ ነባዶ ሲለያዩ ወላይታ ብቻና ኢትዮጵያ ቡና ጎንደር ላይ ፋሲል ከነማና ሐዋሳ ከነማ ሁለቱም በተመሳሳይ አንድ ለአንድ ባቻ ውጤት ጨርሰዋል። የአዲስ አበባው ኢትዮጵያ ንግድ ባንክ ወደ ድሬዳዋ ተጉዞ ድሬዳዋ ከነማን ሁለት ለባዶ በማሸነፍ ደረጃውንም አሻሽሏል። ሌሎች ጨዋታዎችን ተካሂደዋል። በደረጃ ሰንጠረዡ ሶስት ቡድኖች ማለትም ቅዱስ ጊዮርጊስ በደፊትና አዳማ ከነማ በእኩል አስራ አንድ ነጥብ አናት ላይ ተቀምጠዋል። ቅዱስ ጊዮርጊስ አስራ አንድ ነጥብና ሰባት ጎል ስላለው ቀዳሚ ነው። በደፊትና አዳማ ከነማም አምስትና ሶስት ጎል አላቸው። ሁለተኛና ሶስት ናቸው። ቅዱስ ጊዮርጊስ አስራ አንድ ነጥብና ሰባት ጎል ስላለው ቀዳሚ ነው። በደፊትና አዳማ ከነማ አምስትና ሶስት ጎል አላቸው። ሁለተኛና ሶስተኛ ናቸው። የደረጅቱ ጌታና ከበደ በስድስት ጎል ኮከ ጎል አግኝነቱን ለብቻው ይመራል። ይኸው ነው በእኔ በኩል ያለ፣ ሰለሞን አመሰግናለሁ። አመሰግናለሁ ገዛሀኝ። በመጨረሻም የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ በአለም እግር ኳስ ዋንጫ የሚሳተፉ ሀገሮች ቁጥር ወደ አርባ ስምንት ከፍ እንዲል የቀረበውን ሐሳብ እንደሚደግፉ አስታውቀዋል። ይህ የሆነውም ከአውሮፓ የክለቦች ማኅበር ከፍተኛ ተቃውሞ በሚታይበት ወቅት መሆኑ ታውቋል። የተሳታፊ ዓለም ሀገሮች ቁጥር ወደ አርባ ስምንት ከፍ ማለቱ የሚያመጣው ምንም አይነት ችግር የለም የሚሉት ሚስተር ኢንፋንቲኖ አሁን ለሰላሳ ሁለቱ ብሔራዊ ቡድኖች ከሚወጣው የውድድር ፕሮግራምም የበለጠ ጊዜ እንደማይወስድ አስረድተዋል። አንድ ብሔራዊ ቡድን እንዳሁኑ ለፍጻሜ ለመድረስ ከሰባት በላይ ግጥሚያ እንደማያደርግ፣ ተጨማሪ የውድድር ጊዜ እንደማያስፈልገው፣ ያም እንዳሁኑ ሰላሳ ሁለት ቀናት ብቻ እንደሚሆን በመጨረሻም እስካሁን እንደሚደረገው ሁሉ ከ12 በላይ ተጨማሪ ስታዲየሞች እንደማያስፈልጉም የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ አብራርተዋል። ሐሳቡ ከጸደቀ ከ 2026 ዓ ም ማለትም ከ10 ዓመታት በኋላ በዓለም እግር ኳስ ዋንጫ የሚወዳደሩ ሀገሮች ቁጥር ወደ 48 ከፍ ይላል። በዚሁ ላብቃ። የምሽቱን ዝግጅት ሳምንት እንገናኝ። እስከዚያው በገዛሐኝና እስክንድር ስም እሰናበታለሁ። Salamong Florence, salam. Dena